የዓለም የጤና ድርጅት ሰባኛው ጉባኤ ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ስምንተኛው ዳይሬክተር እንዲሆኑ ዛሬ በዓለም የጤና ድርጅት ሰባኛ ጉባኤ ጄኔቭ ላይ ተመርጠዋል። ዶክተር ቴድሮስ በዚህ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የእንግሊዙን ተፎካካሪያቸውን ዶክተር ዴቪድ ናባሮን እና የፓኪስታኗን የልብ ሐኪም ዶክተር ሳንያ ኒሽዳርን አሸንፈዋል። ድምፅ የመስጠት መብት ካላቸው 185 የደብሊውኤችኦ አባል አገሮች የ122ቱን ድምፅ አግኝተው ነው ዶክተር ቴድሮስ የተመረጡት። ዶክተር ቴድሮስ የኢትዮጵያ የጤና ጥበቃና እንዲሁም የውጭ ጉዳይ ሚኒስትርም ሆነው አገልግለዋል። ደብሊው ኤች ኦን ለመምራትም የመጀመሪያው አፍሪካዊ ሊሆኑ ነው። በዶክተሩ እጩነት ላይ ቀደም ሲል ሲካሄድ በነበሩ የተለያዩ ቅስቀሳዎች የድጋፍም የተቃውሞም ጎራዎች ነበሩ። የምርጫው ውጤት እንደተሰማ ወደ ሁለቱም አካባቢዎች እየደወልን አነጋግረን ነበረ። በቅድሚያ እስቲ ከደጋፊዎቻቸው የአንዱን ሀሳብ እናሰማችሁ። ዘሪሁን አበበ በኋላ አለሁኝ። አዲስ አበባ ነው። እርስዎ በዚህ በዓለም የጤና ድርጅት ዳይሬክተር ምርጫ ላይ የዶክተር ቴድሮስ አድሃኖም እጩነት ደጋፊ ነበሩ። በድጋፋቸው ወቅት የዶክተር ቴድሮስን ትክክለኛ ማንነትና ለዓለም የጤና ድርጅት ትክክለኛ ተወካይ እንደሆኑ ያነሷቸው የተለያዩ ሀሳቦችም አምስት የተለያዩ ነጥቦችን አንስተዋል። የዓለም የጤና ድርጅት የሚያስፈልገውን ሪፎርም በተመለከተ በዓለም ደረጃ ጤንነትን ተደራሽነት ለማድረግ እሳቸው ትክክለኛ ምርጫ የአፍሪካ ብቻ ሳይሆኑ ለአለምም ትክክለኛ ምርጫ እንደነበሩ ይህንን ማስታወቅ ነበር ስራ። ለመሆኑ ምንድን ናቸው እነዛ አምስት ነጥቦች? አሁን በትክክል እንትን አላልኩም። እሺ፣ ትንሽ ኢሞሽናል ስለሆንኩ ደስታ ላይ። ለመሆኑ የዶክተር ቴድሮስ መመረጥ ለኢትዮጵያና ለኢትዮጵያውያን ምንድን ነው ያለው ትርጉም ብለው ያስባሉ አቶ ዘሪሁን? አጠቃላይ ምንድን ነው? የአለም የጤና ድርጅት እስካሁን ድረስ አንድም አፍሪካዊ አልመራውም። በዋናነት ምዕራባውያንና የኤዥያ ሰዎች ናቸው፣ እንዲሁም አሜሪካውያን ናቸው። ግራና ቀኝ ስናይ ይሄ አንደኛ አፍሪካዊ የአለም የጤና ድርጅትን ትክክለኛ ራዕይ ይዞ ትክክለኛ ተልዕኮ ይዞ ለአፍሪካ ብቻ ሳይሆን ለዓለም ጤናም ሁሉም ተደራሽ የሚያደርግ የጤና ስርዓት ከመዘርጋት አንጻር ከፍተኛ የሆነ እንቅስቃሴ ተደርጓል። በዘመቻ ወቅቱም የታየ ነገር ነው። ምንድነው ዶክተር ቴዎድሮስ በመሬት ላይ የነበረ ተሞክሮ፣ በተለይ ኢትዮጵያ ውስጥ ያሳኳቸው ስኬቶች የኤምዲጂስ ወይም ደግሞ የሚሊኒየም የልማት ግቦች የምንላቸውንም ከማሳካት አንጻር ከፍተኛ የሆነ ሚና ነበራቸው። ስለዚህ ይሄ ቀላል የሚባል ነገር አይደለም። ምንድን ነው አሁን በዚህ የዓለም የጤና ድርጅት የነበረው ልዩነት በተወዳዳሪዎቹ መካከል የግለሰብ ወይም በሀገር መካከል የተደረገ ፉክክር አይደለም። ከምንም በላይ በአይዲዮሎጂ ወይም ደግሞ በመሰረተ እምነትም መካከል የተደረገ ልዩነት ነው። ትኩረታችን ምንድን ነው የሚለውን ነገር ያሳያል። ኢቦላ ላይ የዓለም የጤና ድርጅት ታይቷል። በኢቦላ ወረርሽኝ ወቅት የዓለም የጤና ድርጅት ከተተቸባቸው አበይት ምክንያቶች አንዱ በኢቦላ ቀውስ ወቅት የነበረው ምላሽ ዘገምተኛ ነው የሚለው ነው። ሌላው የአፍሪካን የላቲን አሜሪካና የኤዥያ በዓለም ኖርት ሳውዝ በሚለው ዳይኮቶሚ ውስጥ ሳውዝ የምለው የደቡባዊ የዓለማችን ክፍል ያለው የጤና ችግር በአንድም በሌላ መልኩ ተመሳሳይ ነው። ያን ነገር ማን ነው በትክክለኛው መንገድ ጫማውን አድርጎ የሚራመድለት ማን ነው የሚፈልገውን ግብ የሚያሳካለት የሚለውን ስናይ የዶክተር ቴዎድሮስ ልዩ ልዩ ያነሷቸው ራዕዮቻቸው በሙሉ ይህን ነገር የሚያሳዩ ናቸው። አንደኛ በኢትዮጵያ ደረጃ ስናስበው የመጀመሪያው ኢትዮጵያዊ ናቸው። ኢትዮጵያ ውስጥ ያነበራቸውን ተሞክሮ ለዓለም እያሳወቁ ነው። የኢትዮጵያ የጤና ጥበቃ ሚኒስቴር ውጤታማ እንዲሆኑ ያደረጉ መሪ ናቸው ከዛ አንጻር ስንመለከተው የዶክተር ቴዎድሮስ ሚና ከፍተኛ ነበር ማለት ነው ስለዚህ አፍሪካም ለኢትዮጵያም ትልቅ ድል ነው ብዬ ነው አቶ ዘሪሁን የዶክተር ቴድሮስን መመረጥ የሚቃወሙ እጩነታቸውንም ይቃወሙ የነበሩ ዘመቻ ላይ የቆዩ ሰዎች አሉ ዶክተር ቴድሮስ አድሃኖም የጨቋኝ መንግስት ሚኒስትር ነበሩ በጤና ጥበቃም በውጭ ጉዳይ ሚኒስትርነትም በአንዳንድ ኢትዮጵያ ውስጥ ይከሰቱ የነበሩ ወረርሽኞች እንዳይታወቁ ይደብቁ ነበር ለምሳሌ ኮሌራ እያሉ ይጠቅሳሉ። እና በዚህ በዚህ ምክንያት የሚቃወሙ አሉ። ምንድን ነው የእርሱ ሀሳብ በዚህ በኩል? ይህ አንድን ስርዓት መቃወም አንድ ነገር ነው ስርአትን ልትቃወም ይችላለ ይሄ ግን እዚህ ላይ ምንድነው ነው ዶክተር ቴዎድሮስ ይዘው የተነሷቸው ነጥቦች ምንድን ናቸው የሚለውን ነገር ማየት ትልቅ ነገር ይመስለኛል። በተሞክሯቸው ብዙ ውጤት አምጥቷል። ትኩረት መሆኑ የነበረበት ትልቁ ነገር እዛ ላይ ይመስለኛል። አንድ ስ ነው። ሁለተኛ የኮሌራ ምን በተመለከተ የተባለው ነገር ይሄ ኔጌቲቭ ካምፔን አይተነዋል፣ ተካትለነዋል። በወቅቱ ምላሽ ተሰጥቶበታል። ይሄ ነገር እንደዛ የተባለ የተደበቀም ነገር የለም በወቅቱ በተቀናቃኛቸው የነበሩት አካላት እና ከእሳቸው ጋር ይሰሩ የነበሩ ሰዎች እየተሸነፉ እንደሆነ ሲገባቸው የዶክተር ቴድሮስ ራዕይ አሸናፊ ራዕይ እንደሆነ የእሳቸው የተነሱት ግብ ትክክለኛ የዓለም የጤና ድርጅት ግብ እንደሆነ ሲገባቸው ከዛ በመነሳት ነው እንግዲህ ኔጋቲቭ ካምፔን የሚለው በእናንተም በአሜሪካ ምርጫ የታየ ነገር ነው። ኢትዮጵያውያን ናቸው እኮ ግን ይሄንን ይሄንን ቅስቀሳ ሲያደርጉ የነበሩ፣ በዚህ ወገን ቆሞ የነበሩት የውጭ ሰዎችም አሉበት። በተለያየ የሶሻል ሚዲያም የታየ ፎቶግራፋቸው በጋር የታየ ነገር ነው ከእሳቸው ጋር የሰሩ የነበሩ ሰዎች። ከዛ አንጻር ብናየው የተሻለ ይመስለኛል። ምክንያቱም እነሱ ለዛ ነው መንግስትን መቃወም አንድ ነገር ነው። ስርዓትን ልትቃወም ትችላለህ። ይዘው የተነሱት ነገር ግን ምንድን ነው የሚለውን ነገር ማየት ተገቢ ይመስለኛል። ሁል ማንኛውም ሰው አንድን ስርዓት የመቃወም ህገ መንግስታዊ መብት አለ። ግን እሳቸውን በዛ መልኩ ሆን ብሎ የማጥላላት ነገር ከጥላቻ ፖለቲካዊ መነጨ እንጂ ሌላ ነገር ነው ብዬ አላምንም እኔ በበኩሌ። እሺ አቶ ዘሪሁን አበበ አመሰግናለሁ። እንግዲህ ወደ ደስታው ይመለሱ። ጊዜውን ከዚህ በላይ መያዝ አልፈልግም። እግዜር ይስጥልኝ። በተቃውሞም ጎራ ከተሰለፉት መካከል እንደዚሁ አግኝተን አነጋግረናል። ትናንትና የዓለም የጤና ድርጅት ይህንን ሰባኛ ጉባኤውን ጄኔቫ ላይ በጀመረ ጊዜ ከለንደን ድረስ ወደ ጄኔቫ ሄደው ተቃውሟቸውን በሚኒስትሮቹ ስብሰባ ላይ ያሰሙ ኢትዮጵያዊ ነበሩ። ዘላለም ተሰማ ይባላሉ። እስቲ ድምፃቸው ምን ይመስል እንደነበረ እናሰማችሁ። ኖ ቴድሮስ North-East for north for show. Africa! King again! King again! ዶክተር ቴድሮስ አድሃኖምን ለዓለም የጤና ድርጅት አትምረጡ፣ በሰብዕና ላይ የሚፈጸም ጥፋት ነው፣ አፍሪካውያን እንደገና አስቡ እንደገና አስቡ እያሉ ነበረ ሲጮሁ የነበሩት አቶ ዘላለም ተሰማ ድምጻቸውን ካሰሙ በኋላ ከአዳራሹ እንዲወጡ ተደርጓል። ወደ ብራሰልስ ደውዬ ነበረ። ወደ ቤልጅግ አንድ ኢትዮጵያዊ አግኝቻለሁኝ። እዛም አቶ ያሬድ ኃይለ ማርያም ይባላሉ። የእሳቸውን ሀሳብ ደግሞ እንስማ። እንዲሁ ከዶክተር ቴድሮስ መመረጥ ተቃዋሚዎች አንዱ ናቸው። የአሬት ኃይለ ማርያም ይባላለው የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር ነኝ። እኔ ያለሁት ቤልጅየም ብራስልስ ነው። ድርጅቱ የሚንቀሳቀሰው ከጄኔቫ ነው። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው ተመርጠዋል። ምንድን ነው በዛ ላይ ያለሁት ሀሳብ እርስዎ? ይሄ ሁለት አመት ሙሉ የፈጀ የቅስቀሳ እና የብዙ ስራዎች ውጤት ነው ብዙ ነገር ነው የሚያመላክተኝ ለእኔ አንደኛ የአለም ፖለቲካ አቅጣጫውን ጭምር ያሳያል ሁለተኛ የአለም አቀፍ ማህበረሰቡ በተለይ በእነዚህ ተቋማቶች ውስጥ የሚደረጉ የፖለቲካ ውሳኔዎች ለሰብአዊ መብት መከበር ለህግ ልዕልና ለዴሞክራሲ የሚሰጧቸው ቦታዎች ምን ደረጃ ላይ እንደሆኑ ጭምር ያመላክታል። ስለዚህ በተለይ በሰብአዊ መብት ዙሪያ የሚሰሩ ድርጅቶች ከአለም አቀፍ ማህበረሰቡ ጋር የሚኖራቸው የአድቮኬሲ ስራ ውስጥ ያለው ግብግብ ብዙ ፈተናዎች ወደፊት የሚጠብቁት መሆኑን ጭምር ነው የሚያመላክተኝ። ይህን የምልበት ምክንያት ዶክተር ቴድሮስ በግላቸውም ይሁን ያላቸው የቀድሞ የስራ ሪከርዳቸው እንደሚያሳየው እጅግ የከፋ የሰብአዊ መብት ረገጣ ከሚካሄድባት ሀገር ኢትዮጵያን ለሀያ አምስት አመታት አስከፊ በሆነ ብዙ ግፎች በሚፈጽም ስርአት ውስጥ አገልጋይ ሆነው እሳቸውም የሰብአዊ መብትን ጉዳይ ችላ እያሉ የመጡ ሰው ናቸው። ና ለእኚህ ሰው የተሰጠው ድምፅ እንግዲህ ይሄ በፈረንጆቹ ቋንቋ ኢምፒኒቲ የሚሉት የጥፋት ፈጻሚን ሰው የሚያበረታታ ወደ አፍሪካ ውስጥ ያሉ የአምባገነን ስርአቶችን ጭምር የሚደግፍ ነው። አንዳንድ ሰዎች የእሳቸውን ላይ የሚነሳውን ተቃውሞ ግማሾቹ ከዘር ጋር ያያይዙታል፣ ግማሾቹ አገር ካለመውደድ ጋር ያያይዙታል። ይሄ በፍጹም ከዛ ጋር የሚያያዝ ነገር አይደለም። ከዚህ በፊት የመጀመሪያው ሰው አደሉም። ከአፍሪካ እንደዚህ አይነት ዓለም አቀፍ ተቋማትን ሲመሩ ኮፊ አናንን ማስታወስ ይቻላል። የተባበሩት መንግስታት ዋና ጸሐፊ ሆነው አገልግለዋል። ግን እሳቸው እዛ ቦታ ላይ መጡ ማለት ለአፍሪካ ብዙ ነገር ሰርተዋል ማለት አደለም። በሩዋንዳው ጄኖሳይድ በከፍተኛ ቸልተኝነታቸው ይወቀሱ የሚወነጀሉ የሚከሰሱ ሰው ናቸው። እሳቸውም በአደባባይ ይሄንን አምነው ይቅርታ ሁሉ ጠይቀዋል። እና የዶክተር ቴድሮስ ወደዚህ ቦታ መምጣት ለአፍሪካ የሚሆን ለኢትዮጵያ የተለየ ነገር ያበጣል የሚል እምነት የለኝም። ይሄንን ነው እንግዲህ ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስትር በነበሩባቸው አመታት የኢትዮጵያ የሚሌኒየሙ የልማት ግቦች እንዲሳኩ ብዙ አስተዋጽኦችን አበርክተዋል። ብዙ ስራ ሰርተዋል። እንደውም ከእሳቸው በቀደሙ ዓመታት ሁሉ ያልታዩ እንቅስቃሴዎችን አድርገዋል። የእናቶችና የህፃናት ሞት እንዲቀንስ አድርገዋል። እንደ ኤድስ፣ ወባ፣ ቲቢን የመሳሰሉ ወረርሽኞች በጣም እንዲቀንሱ አድርገዋል። የሞቱ መጠን እንዲቀንስ አድርገዋል። ዓለም አቀፍ ድጋፎች እንዲገኙ አድርገዋል። ለሀገሪቱና የሚሉና የመሳሰሉ የድጋፍ ድምፆችን የሚያሰሙ ወገኖች አሉ። በቀስቀሳቸው ወቅት በዚህ በኩል እናንተ በተቃውሞ ጎራ የተሰለፋችሁ ሰዎች እነዚህን ነጥቦች አይታችኋቸዋል። አንዱ ከዚህ በፊትም በነበረው ከውድድሩ በተፋፋመበት የመጨረሻዎቹ ቀኖች ላይ በሰጠነው መግለጫም ላይ እንዳነሳሁት ትልቁ ነገር እነዚህ የተባሉት ውጤቶች ሁሉ የሚሞካሹባቸው ነገሮች የተነሱት የኢትዮጵያ መንግስት ባቀረባቸው መረጃዎች ላይ መሰረት ያደረጉ ድጋፎች ናቸው። ኢትዮጵያ ውስጥ ነጻ እና ገለልተኛ የሆኑ ጋዜጦች፣ ገለልተኛ የሆኑ ትችት የሚያቀርቡ አካላት ሙሉ በሙሉ ታፍነው የሀገሪቷን አብዛኛዎቹ ክልሎች ውስጥ ተንቀሳቅሰው መስራት አይችሉም። ከመንግስት ቁጥጥር ነጻ የወጡ የዓለም አቀፍም ይሁን የሀገር ውስጥ በጎ አድራጎት ድርጅት ሰራተኞች እንደ ኦጋዴንን ጨምሮ በርካታ የሀገሪቷ ክልሎች ውስጥ ምን እየተካሄደ እንደሆነ ራሱ ማጥናት አይችሉም። ስለዚህ ይሄ ልክ መንግስት ልማት ላይም አስመዝግቤዋለሁ እንደሚለው አይነት ውጤት ህዝብ እየተራበ፣ ህዝብ በስቃይ ውስጥ እየማቀቀ የቁጥር ሪፖርቶች በችግር ውስጥ በአደጋ ውስጥ ላለው ህዝብ ምንም የሚፈይዱለት ነገር የለም እና እነዚህ ነገሮች ሊያሞካሿቸው ይችላሉ፣ ግን መነሻቸውም ምንጮቹም ዘገባዎቹም የመንግስት የመረጃ ምንጮች ናቸው። ታማኒነታቸው ራሱ ጥያቄ ውስጥ ነው ያለው። ሌላው ነገር ግን በእርግጥም አሁን እነዚህ የተባሉትን ነገሮች ሁሉ እኚህ ሰው ፈጽመዋል እንዲባል እኔ እንደ አንድ ኢትዮጵያዊ ያስደስተኛል። ይሁንና ግን ሰብአዊ መብትን በናቀ መንገድ ዜጎች በአንድ ምላጭ እኮ መቶ በላይ እስረኞች ዝዋይና ሸዋሮቢት እስር ቤት ውስጥ የተላጩበት ጉዳይ ሪፖርት ተደርጓል። እሳቸው የጤና ሚኒስትር በነበሩበት ጊዜ ውስጥ እና አንድም ቀን እኚህ ሰው ኢትዮጵያ ውስጥ በሚፈጸሙት የሰብአዊ መብት ጥሰቶች ጉዳይ ሐዘናቸውንም ይሁን ቅሬታቸውን ገልጸው ይሄ በዚህ ይሻሻል ብለው ለተገፉ ሰዎች ወገንተኝነታቸውን ሲያሳዩ አይቼም ሰምቼም አላውቅም። ስለዚህ እንደ አንድ የሰብአዊ መብት ተሟጋጭ የእሳቸውን ጉዳይ የምፈትነው በዛ ነው። ለዓለም ጤና ጥበቃነቱ እንግዲህ አብረዋቸው የቀረቡትም ተወዳዳሪዎች እኮ በ ያላቸው ብቃት እንዲህ ቀላል አይደለም። ከፍተኛ የሙያም የልምድም ብቃት ያላቸው ሰዎች ናቸው። እና ጥያቄው የኢንቲግሪቲ ያ ሰው በእውነትም ለሰው ልጅ ክብር፣ ለሰብአዊ መብቶች የሚጨነቅ ሰው ነው። የተክለ ሰብእና የማንነት ነው። ይህን አያሳዩ። አዎ፣ ዶክተር የእሳቸው መንገድ፣ የመጡበት ሁኔታ ደግሞ ይህን የሚያሳይ አይደለም ሙሉ በሙሉ ድብቅ የሆነ መረጃዎችን የሚያፍን የበውሸት ሪፖርቶች ራሱን አሳብጦ ለአለም አቀፍ ማህበረሰብ ያቀረበ ስርዓት አካል ውጤት ናቸው ስለዚህ የአለም አቀፍ ማህበረሰቡ ተታሏል ብዬ ሳይሆን የፖለቲካ ውሳኔ ስለሆነ ብዙም አይገርመኝም የአለም አቀፉን ፖለቲካ መጣመም ጭምር ነው የእሳቸው አይነት ሰው ለዚህ ተቋም መምጣት ለእኔ የሚያመላክተኝ አቶ ያሬድ ሀይለማርያም በጣም አመሰግናለሁኝ ለጊዜው

ዶክተር ቴድሮስ አድሃኖምን ራሳቸውን ለማግኘት ጥረት ስናደርግ አምሽተናል። ለጊዜው አልተሳካም። ምናልባት ስብሰባ ላይ ናቸው፣ ያሉት ንግግርም አድርገዋል። በዚህ ምሽት በጥረታችን እንቀጥላለን። ባገኘናቸው ጊዜ የሚሉትን ይዘንላችሁ እንመለሳለን። አስተያየቶቻችሁን ስጡ፣ እናንተም ተሳትፎ የተከበራችሁ አድማቾች ጠቅላይ ሚኒስትር ኃይለማርያም ደሳለኝም አምሻውን የደስታ መግለጫ አሰምተዋል።